አመሰግናለው፣ አለማየሁ። ያው አርቲስቶችን አንተን የምንለው በብዛት እንግዲህ እና አሁን አውዳመት ላይ ነን ያለ ነው። የፋሲካ በዓል ነው። በፋሲካ በዓል ውስጥ ደግሞ ብዙውን ጊዜ በዘፈኖች በባህል ዘፈኖችን በዓሉን በዓል በዓል በሚሸቱ ዘፈኖችን ነው ሁላችን የምናሳልፈውና እንደው የእነዚህ የአውዳመት ዘፈኖች የሚፈጥሩት ስሜት በየጊዜው በየበዓላትን እየተከተለ የምንሰማቸው ዘፈኖች የፈጠሩት ተጽዕኖና የፈጠሩት ድባብስ እንዴት ነው አለማየሁ አንተ የምትገልጸው? ትልቅ ሀሳብ ነው ያነሳው። ትልቁ ነገር አሁን አውዳመት የምንለው ነገር በዓል የምንለዋለን ከእንደገና ደግሞ ያንን በዓል የምናከብረው በራሳችን ባህል ውስጥ ሁልጊዜ ከሙዚቃ ጋር የተገናኘ ነገር አለው አውዳመት። ምክንያቱም አንድ በድሮም ውስጥ ደስታችንን የምንገልጸው በጭፈራ አብሮ በመሆን በተባበረ ስሜት ውስጥ ያሉ ስሜቶችን ለመግለጽ ስነ ጽሑፍ ወይ ስነ ግጥም ያንን ሊገልጽል ይችላል ግን ከነ ዳንኪራው ከነ ምኑ ያንን ደስታ ደግሞ ሙሉ ኢነርጂው ሊያወጣለ የሚችለው ሙዚቃ ነው። ስለዚህ የባህላችን ትልቁ መሳሪያ ስለሆነ ሙዚቃችን አውድ ዓመታችንን በትክክል ይገልጸዋል። አንዳንድ ጊዜ ትረሳዋለህ። ለምሳሌ ለአዲስ ዓመት እንቁጣጣሽ እንኳን መጣሽ የሚለውን ሙዚቃ ካልሰማ ነው ጳጉሜ እንደውም የሚገባውላል ላይመስለ እንደሚችል ነው ብዙ ጊዜ ይህን ስሜት ነው የምጋራው የምጋራው ነው አሌክስ። ይህን ስሜት ነው የምጋራው አሉ እንትን ነው አግሜ መሆኑን ራሱ ወይ በአንተ በህይወት ዙሪያ ወዲያ ወዲህ ምናምን ነገር ስትል ራሱ ብታልፈው እንኳን የሆነ ነገር ሲመጣ እንዴ ቁጣት ደረሰ እንዴ እንድትል የሚያደርገህ ከአእምሮ ጋር ሊንክድ የሆነ እንደዚህ አይነት ነገሮች አሉ። ስታድቅ እነዚህ ከአውዳመቱ ጋር ያለን ትስስር ያጠበቁልህ ልክ እንደ ፊርማ፣ እንደ ቃል ኪዳን ፊርማ ያጠበቁልህ ነገሮች ናቸው። እኔ ለምሳሌ የሀሊማን እዮሃ አበባ የሚለውን ስራ የሰራውበት ሲወጣ መጋቢት ነው የወጣው፣ አልበሙ ግን አበባ ሀገር እዮሃ አበባ እያለ የምትዘፍነው ዘፈን በቃ ይኸው። አሁን ልክ ለዚኛው ጄኔሬሽን ደግሞ ሁልጊዜ በቃ መስከረም ሲመጣ ይነግርሃል። የማናልቦች ዲቦን ደግሞ አውዳመት የሚለውን ዘፈን ሲሰማ ፋሲካ ፍለፊት በትላም ምክንያቱም የኖርነውን ነገር ስለሚያሳይ ነው። በአብላጫዎች በህብረት አብረን አብዛመትን የምናከብባት የምንመሰጋገንባት፣ የምንጠያየቅባት እንደዚህ አይነት ነገር ትልቁን ነገር ስለምትይዝ አንድነታችንን እስር ያደረጉት ባህላችን ውስጥ ያሉትን እሴቶች በአጭር ደቂቃ ውስጥ መግለጽ የቻለው ሙዚቃ ነው። ካልሆነ ወደ ሪሰርቾች ነው የምትሄደው። ሪሰርቾች ደግሞ የማዝናናት አቅማቸው አነስተኛ ነው። ስለዚህ እነዚህ አይነት ዘፈኖች በዓሉ በመጣ ቁጥር ከበዓሉ ድባብ ጋር አብረው እኛን የሚያገናኙ ዘፈኖች፣ ይህንን በማህበረሰብ ውስጥ የፈጠሩትን ስሜት ማምጣት የቻለው ምንድን ነው? ሙዚቃዊ ሚስጥር ማለት እንችላለን። አዎ፣ እንግዲህ ምን መሰል፣ አሁን የሁሉም ነገር አጠቃላይ ስለ ሙዚቃችንም ስናወራ ሁሉንም ወደ ባህሉ ወደ ሩቱ ወደ ስሩ መሄድ አለብን፣ አይደለም? የመነሻው ገጠሬው ወይም ገበሬው የምንለው ባህላትን እንዴት ያከብራል? አይደለም እንደዚህ ብሔራዊ ተብለው አምልኮታዊ ወይም ሃይማኖታዊ ስሜት ያላቸውን ዓመት በዓሎች ቀርቶ እንዲሁ የግለሰብ የሆነን ነገር የራሱን ጉዳይ ለምሳሌ ሰርግ፣ የሆነ አይነት የድል ስሜት የሆነ አይነት ነገር በቃ በራሱ ውስጥ ስልብት ሊያደርገው ሊያከብረው ምናምን የሚችለውን ነገር ካየ ብዙ ጊዜ መጠጡም ምግቡም ሁሉ ነገር ቀርቶ የደስታ ስሜትን መሻት አለ እዛ ውስጥ እና የደስታ ስሜትን ለአንተ ብቻቸው ለሌሎችም መስጠት ጭምር ውስጧል እና በአብላጫው በሙዚቃና በስክሳው ወይም በሌላ አይነት የጭፈረ መንገዱ ነው፣ እነዚህ ነገሮች የሚያከብሩ ያ ማለት አንድ ደጋሽ ሲኖር ብሉልኝ፣ ጠጡልኝ ብቻ አይደለም፣ ተደሰቱልኝ፣ ጨፍሩልኝ የሚል ስሜት አብሮ ግብዣው ላይ ያለ። ስለዚህ ልክ እንደዚህ ሁላ አውዳመታዊ ነገሮቻችንም ላይ ያንን አውዳመት ሊፈቅር የሚችለውን ወይም ደግሞ ያ አውዳመት እዛ ውስጥ የተቀለለውን ለምሳሌ የእኛ እኮ ፋሲካ ለሌሎችም ፋሲካ ነው። ገብቶሃል? ለሌሎች ሀገሮችም ፋሲካ ነው። የሌሎች ሀገሮች ፋሲካ ግን እኛ በምናከብረው መልኩ ላይከበር ይችላል። ምክንያቱም የእኛ ባህል ውስጥ ያለው ወይም ልማዳችን ብለን የያዝነው እና ለረጅም ዘመናት የተቀባበልነው መንገድ የራሱ መንገድ የራሱ ቀለም አለው። ስለዚህ ከዛ ቀለሞች ውስጥ አንዱ ይሄ ሙዚቃችን በዛ ሙዚቃችን ዙሪያ እርስ በርሳችን የምንሆነው ነገር ነው ያንን ነገር የሚያነሳልን። ስለዚህ የእኛ ፋሲካ ከሌሎች ሀገሮች ፋሲካ ሊለይ የሚችልበት የራሱ ነገር ይኖረዋል። ይሄ ማለት ቀጥታ ሃይማኖታዊ ነገሩን አይደለም። አሁንም የሚመለከቱ ሃይማኖታዊ ነገሩ እራሱን የቻለ ጉዳይ አለው። ከክርስቶስ መነሳት ጋር የተያዘ ጉዳይ አለው። ግን ይህንን ደስታ እኛ ልንገልጽበት የምንችላቸው የተለያዩ ነገሮች ከመሰረቱም፣ ከገበሬውም፣ ከሩቱም የመጣበት የራሱ መንገድ አለ። ይህንን መንገድ ነው አሁንም ሙዚቃ ማኒፌስት እያደረገ ያለው። ፋሲካ በዓል ላይ ደግሞ ቀደም ባሉት ጊዜያቶች ውስጥ ከሃይማኖታዊ ተሰሰርም ያለው ይመስለኛል። አንዳንዴና ቀደም ባሉት በሰሞነ ሕማማትም በጾም ወቅትም የምንሰማቸው ደግሞ ከዘለሰኛ ጋር የተያዘ ነው እና ስለ ዘለሰኛ ማወቅ ያለብን ይመስለኛል። በተደጋጋሚ ብዙ ዘፋኞችን እነ ቴዎድሮስ ታደሰንን ጨምሮ እንሰማዋለን ዘለሰኛ። እና እሱ ያለው ትስስርስ እንዴት ነው የምናየው? በተለይ ከፋሲካ ጋር አብሮ ያለው ሁኔታ ይል አሁን፣ ትልቁ ነገር የሁሉም ነገር መነሻ አሁን የቃላቶቻችን የፊደሎቻችን ሚስጥሮች ምናምን በሙሉ የቤተ ክህነት እውቀቶች ያመጧቸው ጉዳዮች ናቸው። የአገጣጠም መንገዳችንም ቅኔም በቤተ ክህነት ውስጥ በቆሎ ተማሪነት ጀምሮ ሲሰጥ የነበረ ነው። ሶ የሁሉ ነገር ምንጭ ይሄ ነው። ልክ እንደዛው ዘማሪ የነበረው በኋላ አዝማሪ የሚሆነው ነገር ልኬ የሁለቱም የራሳቸው የህግ መንገድ አላቸው አይደለ ለምሳሌ እዛ ጋር የምስጋና ነገሮችን የምታቀርብበት ሆኖ እዚህኛው ጋር ግን ወደ አዝማሪው ጋር ስትመጣ ምናልባት ተፈጥሮን የመግለጽ ተፈጥሮን የማውደስ ይበልጥ ወደ ሌላው ወደ ጥበብ ወደ ተክለ ቁመና ወደ ሹመታዊ ወይም ጀግንነትን ወደ ማውደስ ወደ እንደዚህ ነገር ይመጣል ይሄ ነገር በኋላ ላይ የአዝማሪነትን ነገር ያዘ ማለት ነው ዘማሪ የሚለው ወደዚህ ነገር ይመጣል ስለዚህ መነሻው ግን ከዛ ነው የወጣው። ልክ እነዚህ ሁላ አሁን የቅድሙን ዘለሰኛን ስናነሳ ዘለሰኛ በአብላጫው በእማማቱና በጾሙ ጊዜ ውስጥ ባለው የምስጋና አሁን የመዲና እንደዚህ እየተባሉ የተለያዩ ነገሮች አሉ፣ ለአዘን፣ ለምስጋና፣ ለትካዜ የምንጠቀምባቸው። ስለዚህ ይህ ዘለሰኛ በራሱ የራሱ የሆነ የቃላት አጣጣል እና የዜማ አካሄድ ያለው ነገር ነው። ብዙ ጊዜ ግን እንዳልኩ ቀጥታ ፋሲካውን ሳይሆን ጾሙን ነው በጾሙ ሰዓት የልብ መሰበርን እሱን እሱን ነገሮች የሚያደርግ ከዛ ደግሞ ለተደረገልህ የማመስገነን ትምህርት እንደዚህ ያዙ የተለያዩ አይነት የዝማሬ መንገዶች አሉ። ስለዚህ ይህኛው ቀጥታውን ከአውዳመቱ ጋር ሳይሆን ከጾሙ ታይም ላሉ ግንኙነት ያለው ከዛ ሰዓት ልክ በቃ ልክ ያኛው ነገር የአውዳመቱነት ሁሉ ነገር ተፈጸመ። ስለዚህ ፋሲካ ያልነበቀን ያኛውን ጊዜን ደግሞ ወደ ደስታ እና በዚህ ወደ ተደረገ ለምትሄድበት ነው። የፋሲካ ሰሞን አብሮ የሚተሳሰር ነው ብዬ ነው እኔ ማንሳቴ። እስኪ አንድ አንድ ዘፈን አንተ ጋብዝልና የመጨረሻውን ስንመለስ የመጨረሻውን ሀሳብ እናወራለን። ከበዓል ዘፈኖች እኔ እንግዲህ አሁንም ቢሆን ማለት ነው ብዙ ጊዜ አውደ ዓመት በጣም ደምቆበት የምናየው ነገር አሁንም አውደ ዓመት የሚለውን የማናልቦች ዲቦ እሱ የሌለበት እንትን ፋሲካም የደረሰ ምንም ነገር የመጣ ምናምን የማይመስልበት ደግሞ ሌላ ዘፈናችን ነው። እንግዲህ በታሪካችን ውስጥ ደግሞ ትልቅ አሻሮ እንጣለ ነው። ስለዚህ የእሱን ዘፈን ደግሞ ቢሆን የበለጠ መርጣለሁ። እሺ እሱን ሰምተን አድማጮች ሰምተውን እንመለስና የመጨረሻ ምላቸውን ሀሳቦች ጭውቶች እንቀጥላለን። እሺ፣ አሌክስ የሁለት ጥያቄዎች ናቸው የሚቀሩ፣ የሁለት ሀሳቦች ናቸው። ምናልባት ጊዜም እንዳንወስድም እንደ በተቻለ በአጭሩ የምናወራባቸው ብዬ ነው። አንደኛው ጉዳይ የዘፈኖቹ ግጥሞች በእርግጥ ባህልን ይመስላሉ ወይ የሚሉ ጥያቄዎች ይነሳሉ። ከቅኝታቸውም አንጻር ቅኝቱን አላወራንበትም፣ እሱን ብናነሰው ጥሩ ነው። እነዚህ የባህል ዘፈኖችን፣ ሁለተኛ የዘፈኖች ግጥሞችና ዜማቸው አንዳንዶቹ ወደ ሃይማኖት ይሄዳሉ፣ አንዳንዶቹ ደግሞ እንዲ ድሎትን የሚያነሳሉ። አሁን ጮማው ሲቆረጥ እያለን አንድ ቤተሰብ ጮማን የማይቆርጥ ቤተሰብስ እንዲው ሌላ እንትን አይሰማም ወይ የሚሉ ሰዎች አሉ። እና ያንተ ሀሳብ ምንድን ነው? የቅኝቱስ እንዴት ነው የምንገልጸው? ቅኝታችሁን ዜ ባልዘፍ እንግዲህ ይሄ በእርግጥ ትልቅ ሀሳብ ነው የምልበት የኛውን ነገር ምን መሰለ፣ አንድ ነገር እንለምድና ያ ልማዳችን ይቀጥላል። አሁን የሆነ ቅኝት ላይ ዘመናዊ ዘፈን ላይም አንድ የሆነች ነገር ከተመሳሳሷ በጣም ስትታወቅ በዛው እስታይል ነገርን የመስራትን ነገር ከዛ ሌሎቹ በሙሉ ያንን ስታይል ብቻ የሆነና እስኪሰለች ድረስ እንደዛ ነገር ይሄዳል። ሶ እንደዚህ አይነት ነገር በእርግጥ በይበልጥ፣ በይበልጥ ይሄ አውዳመት ወይም የአገር ዘፈን የምንላቸው ጉዳዮች ላይ ይበዛል። ስለዚህ አሁን ብዙ ጊዜ ምግቡ ላይ እናተኩራለን እቷን፣ አሁን ጠላው ምናምን አው ይሄ ሪያሊቲ ነው። ምክንያቱም የሞላለትም ያልሞላለትም እኮ ፍላጎቱ፣ ምኞቱ ይሄ ነው። ቢችል ደግሶ አብልቶ በቃ ጠርቶ ተሰባስቦ መሆን የማይፈልግ ማንም የለም። እዚህ እንዳልኩ ቢችል አቅሙ ቢኖረው ሶ እዚህ ውስጥ አንድም የሁሉም ሰው ምኞትን ጭምር አብሮ ይገልጻል። ባይችል እሱን ነገር አሁን አንዳልከው አይነት አገላለጽ ውስጥ ይመጣል። ግን እኮ የቻለለት መልሶ ወደ ሜይን ዘፈን ይፈልጓል ሰው በዚህ ምክንያት አታቆመውም። ጉዳዮች ግን ሚዛኑ እሱ ብቻ መሆን የለበትም። ብዙ ነገሮችን አብሮ ቢገልጽ፣ አንዳንድ ታሪኮችን አብሮ ቢያሳክክ። አንዳንድ ጊዜ እኮ የውጭም እኮ ሴሌብሬሽን ሙዚቃዎች እኮ ሴሌብሬሽን የሚለው ሙዚቃ ራሱ ሴሌብሬሽን እያለ ብቻ እኮ በቃ የሆነ አንድ ብቻ የሆነች አጭር ቨርስ ብቻ ይዞም እኮ እስካሁን ዓለምን ያደምቃል። ሰው አንዳንድ ጊዜ ያን ያህል ዲቴልም ላያስፈልግ በሚችልበት ሁኔታ መሰራት ይችላል። ይሄን ያስፈልጋል እንዳልኩ የቻለው ይህን ደግስ በመካከል ግን ያለንን ያቆራኘንን ባህሉን የኢትዮጵያዊነት ራሱ ምን ማለት መሆኑን ጭምር በደንብ ውሃ በሚያነሳ መልኩ እየገለጠ ብሄድ የበለጠ ማማር የበለጠ መዋብ ይችላል። ባሬሽንም ይኖራል። ስለዚህ እንዳልከው ግብና መጠጡ ላይ ያተኩራል እሱ ያንን ጉዳዩን አሰባስበው ወደ ወኔ ነድ የሚያመጣው ጉዳይ እንጂ ሜን ሹ እሱ አይደለም። እዛ ውስጥ ያለን መስተሳሰር ምክንያቱም እስላም ከክርስቲያን ሳይል ኦሮሞ፣ አማራ፣ ደቡብ፣ ትግራይ ምናም ምናምን ነገር ትግራይ ሳይል ነው ሰው ተሰባስቦ የሚሆነው። ይሄን ስሜትም ጭምር አብሮ የሚያሳይ ብናደርግ በየቋንቋችን ውስጥ የምንዘፍናቸው ዘፈኖች አውጋመት እነዚህ ስሜቶች ሁሉ አንድ ላይ ብይዙ የበለጠ ሶሻል ላይ የሚያመጣውን ተጽዕኖ ደግሞ የበለጠ ቆንጆ ጠንካራ ይሆናል። አለማየሁ፣ ያው አንተም በዓሉን በጥሩ ሁኔታ እያከበርክ ተስፋ አደርጋለሁ። ምክንያቱም ዛሬ ፋሲካ ላይ ነው ያለነው። በእርግጥ እነዚህ የባህል ዘፈኖቹ በአውደ አመት ውስጥ የምንሰማቸው የባህል ዘፈኖች በተመለከተ ብዙ ነገር ማለት ይቻላል። እንዲያው ለአውደ አመቱ ይህንን እናንሳ ብዬ ነው። እንደ መውጫ እንኳን አድርሳችሁ ብለህ መሰነባበት እንችላለን። አለማየሁ፣ እሺ እንግዲህ አጠቃላይ መላው አድማጮቻችሁን እናተንም አዘጋጆችን እና አድማጮቻችንን በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ። እግዚአብሔር ሀገራችንን ይባርክ። ሰላም እና ፍቅር ከሁላችን አይለየን። አርቲስት አለማየሁ ደመቀ ለነበረን ቆይታ ከልብ አመሰግናለሁ። በአሜሪካ ድምፅ አድማጮች አመሰግናለሁ። አሜን መልካም በዓል እግዚአብሔር ባርካችሁ ሳይደሴበ